የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ በውስጡ ያሉትን ችግሮች ለመፍታት አያሌ ጊዜያትን አስቆጥረዋል። ይልቁኑ አንገብጋቢና ወቅታዊ ጉዳዮች ላይ በማተኮር በዚሁ አጋጣሚ የፓርቲውን አመለካከት አስተናግተናል። በቅድሚያም በአጭሩ ፓርቲው በውስጡ ያሉትን ችግሮች የገለጹልን ፕሬዚዳንቱ አቶ አዳነ ታደሰ ናቸው። ዋናው የመግለጫው ይዘት ፓርቲው ከሰባት ወር በፊት ገጥሞት ችግሩን ከፈታ በኋላ በምርጫ ቦርድ በኩልና በመንግስት በኩል እንቅፋቶች እየተፈጠሩ የፊታችን የካቲት የምናደርገው ጠቅላላ ጉባኤ ላይ እንቅፋት እየተፈጠረ ስለሆነ ይሄንን ምርጫ ቦርድና በመንግስት በኩል እየተካሄደ ያለ የተቀናጀ ሴራ የሚመለከታቸው አካላት ተገንዝበው አስፈላጊውን ግፊት እንዲያደርጉ ለመግለጽ በሀገሪቱ ሕልውና ላይ በፖለቲካ ተቋሚዎች ጎራ ከመንግስት ተወካዮች ጋር በሚደረገው የድርድር ሂደትን በሚመለከት የጓዳው ችግር አይገታው እንደሆነ የማህበራዊ ጉዳይ ኃላፊው አቶ ኤርሚያስ ጋሹ በአጭሩ አስረድተዋል። አንድም በመግለጫ አሏ ትኩረት ያነግርበት ነገር የድርድሩ ጉዳይ ላይ ነው። ኢዴፓ ወደ ድርድሩ የላካቸው ተደራዳሪዎች ከፓርቲው እውቅናና ፍላጎትም ነው ይሁንታ ውጭ ራሳቸውን አንዱ ራሱን አደራዳሪ አድርጎ በመምጣቱ ይህ የመረ ጥሰት ነው። ሀገሪቱ በአሁኑ ወቅት በተጋረጠባት አንገብጋቢ እና አስቸኳይ ጉዳዮች በኢዴፓ በኩል ያለውን አመለካከት አስተናግደናል። ፕሬዚደንቱ አቶ አዳነ ታደሰ በጉዳዩ ዙሪያ አንኳር አንኳሩን ይገልጻሉ። አገሪቷ ከፍተኛ የህልውና አደጋ ውስጥ እንደሆነች ተረድቶ አሁን እየታዩ ያሉ ግጭቶች በተለይ በዩኒቨርሲቲ አካባቢ በስፖርት ማዘውተሪያዎች አካባቢ እንደገናውን በቅርቡም ደግሞ ጨለንቆ አካባቢ እየተከሰተውን ግጭት አስመልክቶ አሁን በተያዘው መንገድ ግጭቶች እየተባባሱ የሚሄዱ ከሆነ አገሪቷ የከፍተኛ የህልውና አደጋ ውስጥ እንደምትወድቅ ይህን ለመቅረፍ ደግሞ ከማንም በላይ መንግስት የአንበሳውን ድርሻ መውሰድ እንዳለበት እንገነዘባለን። በተጨማሪ ግን የመንግስት ድርሻ ብቻውን በቂ አይደለም። አሁን መንግስት እንደሚታየው በራሱ አቅም ለብቻው አጣብቂኝ ጉዳይ ውስጥ እንደገባ እናውቃለን። ስለዚህ የመንግስት አካላት፣ ተቃዋሚ ፓርቲ መሪዎች፣ በሀገሪቱ ጉዳይ ያገባኛል ያስጨንቀኛል የሚሉ አካላት ሁሉ ይህን ጉዳይ ተገንዝበው ገንቢ የሆነ ጫና በመፍጠር ሀገራችንን ከመፍረስ አደጋ የመከላከል ኃላፊነት አለባቸው ብለን እናስባለን። ጌታቸው ተድላ ሀይል ጊዮርጊስ ደዶች ፌደራትዮ ከአዲስ አበባ።